የዲደብሊው ዜና ጤና ይስጥልኝ አድማጮች። በመጀመሪያም ዋና ዋና ርዕሶቹ ሚያንማር ውስጥ ለዘጠኝ ወራት በአስቸጋሪ ሁኔታ ውስጥ የቆዩ 82 ኢትዮጵያውያን ዛሬ ወደ ሀገራቸው ተመለሱ። ሌሎች 41 ኢትዮጵያውያን ደግሞ በዚህ ሳምንት ረቡ ወደ ሀገራቸው መግባታቸውን ቤተሰቦቻቸውና ተመላሾቹ ለዶችበለ ተናግረዋል። የሱዳን የወደብ ከተማ ፖርት ሱዳን ዛሬ ለስድስተኛ ተከታታይ ቀን በድሮን መመታቷን የሱዳን ጦር ምንጮች አስታወቁ። ምንጮቹ ለጥቃቱ ከሚያዚያ 2015 ዓ ም አንስቶ ከሱዳን ጦር ጋር ውጊያ የሚያካሂደውን የፈጥኖ ደራሹን ኃይል ተጠያቂ አድርገዋል። የእስራኤል ጦር ከየመን የተወነጨፈ ሚሳይል ዛሬ መጥቶ መጣሉን አስታወቀ። የፈረንሳይ ዜና አገልግሎት ጋዜጠኞች በኢየሩሳሌም አካባቢ ፍንዳታዎች መስማታቸውን ዘግበዋል። ሚሳይሉን አስወንጭፌ ያለው ሲል ወዲያውኑ ኃላፊነቱን የወሰደ ግን የለም። ዜናው በዝርዝር ሚያንማር ውስጥ ለዘጠኝ ወራት በአስቸጋሪ ሁኔታ ውስጥ መቆየታቸውን የተናገሩ ሰማንያ ሁለት ኢትዮጵያውያን ዛሬ ወደ ሀገራቸው ተመለሱ። የተሻለ ገቢ የሚያስገኝ ስራ ታገኛላችሁ በሚል ድለላ ሚያንማር ከተጓዙ ከአንድ ሺ በላይ ኢትዮጵያውያን መካከል ሌሎች 41 ኢትዮጵያውያን በዚህ ሳምንት ረቡዕ ወደ ሀገራቸው መመለሳቸውን ቤተሰቦቻቸውና ተመላሾቹ ለዶይቼ ቨለ ተናግረዋል። በልጃቸው መመለስ ደስታቸውን ከገለጹት አንዱ እኚህ አባት ይገኙበታል። የመጀመሪያ ልጃቸው የዚህ የህገወጥ ድለላ መረብ ሰለባ ከሆኑ ዜጎች አንዱ ነበር። ልጆቻችን አግኝተናል። ዘጠኝ ወር ነው የቆዩት እዛ። መስከረም አንድ ሌሊት ነው እንደዚህ እንደዚህ ያው ታግቷል የሚለውን ሰማሁ። ብዙ ዘመናዊ ተቃጥሎብኛል ምናምን እያለ መቅበሪ ያገኘ ነው። ቀስ ብሎኛል ብቻ የኢትዮጵያ ውጭ ጉዳይ ሚኒስቴር ኅብረተሰቡ በህገ ወጥ የሰዎች አዛዋሪዎች ሀሰተኛ ቅስቀሳ ተታሎ መንግስት የስራ ስምሪት ውል ወዳልፈጸመባቸው ሀገራት ከሚደረጉ እንቅስቃሴዎችና ጉዞዎች እንዲቆጠብ ደጋግሞ ማሳሰቡን ሶሎሞን ሙጬ ከአዲስ አበባ ዘግቧል። ዝርዝሩ በዜና መጽሔት ዝግጅታችን ይቀርባል። የተባበሩት መንግስታት የጸጥታው ምክር ቤት በደቡብ ሱዳን የሚካሄደው ውጊያ በአስቸኳይ እንዲቆም ተማጸነ። በሀገሪቱ የሚገኘውን የሰላም አስከባሪ ኃይል ቆይታም ለአንድ ዓመት አራዘመ። ምክር ቤቱ ትናንት ባሳለፈው የውሳኔ ሀሳብ በውጊያው የሚሳተፉ ወገኖች በሙሉ እና በመላ ደቡብ ሱዳን የሚገኙ ሌሎችም ታጣቂዎች በአስቸኳይ ውጊያውን አቁመው የፖለቲካ ውይይት እንዲያካሄዱ ጠይቋል። በደቡብ ሱዳን በሲቪሎች ላይ የሚካሄደው ጥቃትና በበርሜል የታጨቁ በርካታ ፈንጂዎች ጥቅም ላይ መዋላቸው እንዲቆም የሚጠይቀው የውሳኔ ሀሳቡ በ12 የምክር ቤቱ አባላት ድጋፍ ሲጸድቅ ሩሲያ፣ ቻይናና ፓኪስታን ድምፃቸውን አቅበዋል። የመብት ተሟጋች ድርጅቶች እነዚህ የበርሜል ፈንጂዎች በሀገሪቱ ሰሜናዊ ክፍል ጥቅም ላይ ይውላሉ ሲሉ ድምፃቸውን ሲያሰሙ ቆይተዋል። ለዓመታት በሰላም እጦትና በፖለቲካ አለመረጋጋት ስር የቆየችው ደቡብ ሱዳን ዳግም ወደ እርስ በርስ ጦርነት እንዳትገባ እያሰጋ ነው። በተለይም አፐር ናይል በተባለው ግዛት የፕሬዝዳንት ሳልቫ ኪር እና የተቀናቃኛቸው የምክትል ፕሬዝዳንት ሬክ ማቻር ታማኞች ግጭት ስጋቱን አባብሶታል። የሐሙሱ የውሳኔ ሀሳብ ከጎርጎሮሳዊ 2011 ዓ ም አንስቶ ደቡብ ሱዳን የሚገኘው የሰላም አስከባሪ ኃይል ቆይታ እስከሚቀጥለው ዓመት ሚያዝያ እንዲራዘም አድርጓል። የሱዳን የወደብ ከተማ ፖርት ሱዳን ዛሬ ለስድስተኛ ተከታታይ ቀን በድሮን መመታቷን የሱዳን ጦር ምንጮች አስታወቁ። ምንጮቹ ለጥቃቱ ከሚያዚያ 2015 ዓ ም አንስቶ ከሱዳን ጦር ጋር ውጊያ የሚያካሂደውን የፈጥኖ ደራሹን ኃይል ተጠያቂ አድርገዋል። የሱዳን መከላከያ ከተማዋ ላይ ያነጣጠሩትን የጠላት ያሏቸውን አንዳንድ ድሮኖች መቶ ጥሏል ሲሉ ማንነታቸውን መግለጽ ያልፈለጉት እነዚሁ ምንጮች ተናግረዋል። የአይን ምስክሮችም በጦሩ የሚደገፈው የመንግስት መቀመጫና የሀገሪቱ ዋነኛ የእርዳታ አቅርቦት መናሀሪያ ፖርት ሱዳን የድሮን ጥቃት ደርሶባታል ብለዋል። ከዚህ ቀደም ከሌሎቹ የሱዳን ከተሞች በተለየ አንጻራዊ ሰላም የነበራት ፖርት ሱዳን ካለፈው ዑድ አንስቶ በየቀኑ የድሮን ጥቃት እየተጣለባት ነው። በጥቃቱ የሀገሪቱ ብቸኛ አውሮፕላን ማረፊያ፣ የነዳጅ ዴፖና የከተማይቱ ዋነኛ የኃይል ጣቢያን ጨምሮ ዋና ዋና የሚባሉ አንዳንድ ተቋማት ተጎድተዋል። ከተማዋ ሰብአዊ እርዳታ ወደ ሱዳን የሚገባባትም ወደብ ናት። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተረሽ ጥቃቶቹ የሰብአዊ እርዳታ ፍላጎት እንዲጨምር የሚያደርጉና በሀገሪቱ የሚካሄደውን የእርዳታ አቅርቦት ስራውንም ይበልጥ የሚያወሳስብ እንደሚሆን ማስጠንቀቃቸውን ቃል አቀባያቸው ተናግረዋል። ይህ ዶቸቨለ ዲ ደብልዩ ነው። የተባበሩት አረብ ኤምሪቶች ቻይና ሰራሽ የጦር መሳሪያዎችን ለሱዳኑ ፈጥኖ ደራሽ ኃይል አልሰጠሁም ስትል አስተባበለች። አለም አቀፉ የሰብአዊ መብት ተሟጋች ድርጅት አምነስቲ ኢንተርናሽናል የተባበሩት አረብ ኤምሬቶች የሱዳን መንግስትን ለሚወጋው ለፈጥኖ ደራሹ ኃይል የቻይና ሰራሽ ቦምቦችና ሌሎችም በስም የጠቀሳቸውን መድፍ መሰል የጦር መሳሪያዎችን ለቡድኑ ሰጥታለች ሲል ትናንት ከሶ ነበረ። ፈጥኖ ደራሹ ኃይል ጥቃት ፈጽሞባቸዋል ያላቸው የጦር መሳሪያዎች ምንነት ድርጅቱ እንደለያቸው ማሳወቆ ነበረ። በተለይ ፈጥኖ ወደራሹ ኃይል በካርቱምና በዳርፉር መጠቀሙን ለይቻለው ካላቸው ውስጥ ሆዊዜር የተባለውን መድፍ መሰል ከባድ የጦር መሳሪያ በጎርጎረሳዊ 2019 ዓ ም ከቻይና የገዛችው የተባበሩት አረብ ኤምሬቶች ብቻ ናት ሲልም ገልጾ ነበር። የተባበሩት አረብ ኤምሬቶች የደህንነትና የወታደራዊ ጉዳዮች ረዳት ሚኒስትር ሳሌም አልጃባሪ ግን ሀገራቸው ለቡድኑ የጦር መሳሪያ ትሰጣለች መባሉን በጥብቅ መቃወማቸውን የፈረንሳይ ዜና አገልግሎት ዘግቧል። ሳሌም አልጃባሪ ክሶቹን መሰረተ ቢስና የተረጋገጡ ማስረጃዎች የሚጎድላቸው ናቸው ሲሉ በትዊተር መልእክታቸው ውድቅ አድርገዋቸዋል። አንድ አገር ብቻ የጦር መሳሪያውን ገዝቷል ወይም አስተላልፏል የሚለው አባባል ተቀባይነት የለውም ሲሉም ተቃውመዋል። የእስራኤል ጦር ከየመን የተወነጨፈ ሚሳይል ዛሬ መቶ መጣሉን አሳወቀ። በአንዳንድ አካባቢዎች የማስጠንቀቂያ ድምጽ ከተሰማ በኋላ የእስራኤል ጦር ባወጣው መግለጫ ከየመን የተተኮሰ ሚሳይል መቶ መጣሉን ተናግሯል። የፈረንሳይ ዜና አገልግሎት ጋዜጠኞች በኢየሩሳሌም አካባቢ ፍንዳታዎች መስማታቸውን ዘግበዋል። ሚሳይሉን አስወንጨፍ ያለው ሲል ወዲያውኑ ኃላፊነቱን የወሰደ ግን የለም። በየመን በኢራን ይደገፋሉ የሚባሉት የየመን ሁቲዎች ባለፈው እሁድ የተኮሱት ሚሳይል በቴልአቪቭ የቤንጎሪዮን አየር ማረፊያ አካባቢ ወድቆ ሰዎችን አቁስሎ ነበረ። ይህም የእስራኤልን የሚሳይል መከላከያ ጥሰው ካለፉት ጥቂት የሚሳይል ጥቃቶች አንዱ መሆኑ ተ ዘግቧል። አማጽያኑ እስራኤል ለምታጠቃቸው ፍልስጤማውያን ድጋፉን ለመግለጽ በእስራኤል እና በቀይ ባህር ላይ በሚተላለፉ መርከቦች ላይ ተደጋጋሚ ጥቃቶችን ሲሰነዝሩ ቆይተዋል። እስራኤል ለእሁዱ ጥቃት አጸፋ ለአማጽያኑ የሚቆጣጠሩትን የሰንአን አውሮፕላን ማረፊያና ሶስት የኃይል ማስተላለፊያ ጣቢያዎችን ደብድባለች። ከዚያ ቀደም ሲል በተከታታይ በየመን ሁቲዎች ይዞታ ላይ የአየር ድብደባ ስታካሄድ የቆየችው ዩናይትድ ስቴትስና የመን በዚህ ሳምንት ማክሰኞ የተኩስ አቁም ስምምነት ላይ ደርሰዋል። ስምምነቱ እስራኤልን አይጨምርም ያሉት የየመን ሁቲዎች እስራኤልንና የእስራኤል መርከቦችን የጥቃት ኢላማቸው ለማድረግ ዝተው ነበረ። የአውሮፓ ኅብረት ኮሚሽን ፕሬዚዳንት ኡርዙላ ፎንደር ላይን ፍልሰት የኅብረቱ አባል ሀገራት በጋራ የሚፈቱት ጉዳይ መሆኑን ዛሬ አዲሱን የጀርመን መራሄ መንግስት ፍሬድሪሽ ሜርስን ብራሰልስ ውስጥ ካነጋገሩ በኋላ አሳወቁ። ፎንደር ላይን መንግስታቸው ተገን ጠያቂዎችን ከድንበር ላይ ለመመለስ ከሚንቀሳቀሰው ከሜርስ ጋራ በጋራ በሰጡት መግለጫ የአውሮፓ ሀገራት የጋራ ፈተና የሆነው ፍልሰት የጋራ መፍትሄ እንደሚያሻው አሳስበዋል። ፍልሰት የአውሮፓውያን የጋራ ተግዳሮት ነው። የጋራ አውሮፓዊ መፍትሄም ያስፈልጓል። በዚህ መንፈስ ነው በተገን አሰጣጥና በፍልሰት ውል ላይ የተስማማ ነው። አሁን ይህ እውን እንዲሆን ተግባራዊ ማድረግ አስፈላጊ ነው። ይህም መዋለነዋይ በማፍሰስና በብዙ ስራ የሚመጣ ነው። በምርጫ ዘመቻ ወቅት ሕገወጥ የሚባለውን ፍልሰት ለመግታት ቃል የገቡት ሜርስ ስራ እንደጀመሩ ተገን ጠያቂዎችን ጨምሮ ሰነድ የሌላቸውን ስደተኞች ከጀርመን ድንበሮች መመለስ ከመጀመሪያ እርምጃዎቻቸው አንዱ አድርገውታል። ፎን ደር ላይን ይህን መሰሉ እርምጃ በጊዜ የተገደበና የተቀናጀም መሆን አለበት ሲሉ ተናግረዋል። ሜርስ በበኩላቸው ቁጥጥሩ አዲስ እንዳይደለና በአውሮፓ ሕግ መሰረት የሚካሄድ መሆኑን አስረድተዋል። በፌዴራል መንግስታችን ማንም እኔንም ጨምሮ የአስቸኳይ ጊዜ አዋጅ አላወጅንም። አሁን የምናካሄደው ጠበቅ ያለ የድንበር ቁጥጥር ነው። ቁጥጥሩ ባለፈው ዓመት የአውሮፓ እግር ኳስ ሻምፒዮና ስናካሄድ ከነበረበት ወቅት በተመሳሳይ ደረጃ ላይ የሚገኝ ነው። ሰዎችን መመልሳችንን ቀጥለናል። ግን ደግሞ ይህ ሁሉ በአውሮጳ ሕግ መሰረት ነው የሚካሄደው። የአውሮጳ ጎረቤቶቻችን ስለ ጉዳዩ በቂ መረጃ አላቸው። ይህ የጀርመን የአንድ ወገን እርምጃ አይደለም። ሜርስ ስልጣን በያዙ በማግስቱ ጎረቤቶቻቸውን ፈረንሳይን እና ፖላንድን ጎብኝተዋል። ይህ ዶችቨለ ዲደብሊው ነው። ከዶችበለ ዜናውን ለማብቃት እነሆ ዋና ዋና ርዕሶቹን በድጋሚ። ሚያንማር ውስጥ ለዘጠኝ ወራት በአስቸጋሪ ሁኔታ ውስጥ የቆዩ 82 ኢትዮጵያውያን ዛሬ ወደ ሀገራቸው ተመለሱ። ሌሎች 41 ኢትዮጵያውያን ደግሞ በዚህ ሳምንት ረቡዕ ወደ ሀገራቸው መመለሳቸውን ቤተሰቦቻቸውና ተመላሾቹ ለዶችበለ ተናግረዋል። የሱዳን የወደብ ከተማ ፖርት ሱዳን ዛሬ ለስድስተኛ ተከታታይ ቀን በድሮን መመታቷን የሱዳን ጦር ምንጮች አስታወቁ። ምንጮቹ ለጥቃቱ ከሚያዚያ 2015 ዓ.ም አንስቶ ከሱዳን ጦር ጋር ውጊያ የሚያካሂደውን የፈጥኖ ደራሹን ኃይል ተጠያቂ አድርገዋል። የእስራኤል ጦር ከየመን የተወነጨፈ ሚሳይል ዛሬ መትቶ መጣሉን አስታወቀ። የፈረንሳይ ዜና አገልግሎት ጋዜጠኞች በኢየሩሳሌም አካባቢ ፍንዳታዎች መስማታቸውን ዘግበዋል። ሚሳይሉን አስወንጭፍ ያለው ሲል ወዲያውኑ ኃላፊነቱን የወሰደ ግን የለም። ዜናው በዚሁ አበቃ።